ይህንን ንግድ የጀመርኩት ከአምስት ዓመት በፊት ነው። ሁልጊዜ ወደ ተወለድኩባት ሀገር ወደ ኢትዮጵያ መመለስ ፈልግ ነበር። ምክንያቱም ከአገሬ የወጣሁት የአስራ አንድ ዓመት ልጅ እያለው ነበር። ስለዚህ ሁልጊዜ ከአገሬ ጋር የሆነ ቁርኝት ነበረኝ። እናም በኢኮኖሚው ላይ በማውቀው መንገድ ለመሳተፍ ፈልግ ነበር። ስለዚህ ለእኔ ይሄ ፍቅርና የሁኔታዎች መመቻቸት የፈጠሩት ነው። በቆዳ ኢንዱስትሪ ውስጥ የተመቻቸ ነገር አየሁ። እኔ ደግሞ ምርቶችን መፍጠር ላይ ፍቅሩ ነበረኝ። ዋጋ ያለው ትርጉም ያለው ነገር በትክክል የአገሪቷን ምጣኔ ሀብት ሊያሳድግ የሚችለው ነገር የአገሪቱን ሀብትና ችሎታ ያላቸውን ሰዎች መጠቀም ነው። እንደዛ ነው ቀጣይነት ያለው ስራ መስራት የሚቻለው። ያ ደግሞ ለእኔ መሰረታዊ ጉዳይ ነው። እንደሚመስለኝ ሁሌም የራሴን ነገር ለመጀመር አስብ ነበር። ይሄ ከቤተሰባችን የመጣ ነው። ያ ስሜት ለረጅም ጊዜ ነበረኝ ማለት እችላለሁ። አባይ ሹልዝ እባላለሁ የዛፍ ቦርሳዎች መስራች እና የፈጠራ ዳይሬክተር ነኝ። ለዛፍ ቦርሳዎች የምመኘው ነገር ቢኖር ዛፍን ግዙፍ አፍሪካዊ የንግድ ምልክት ማድረግ ነው። መታሰቢያ ዩሴፍ እባላለሁ። የአዲስ አበባ የዲዛይን ሳምንት መስራች ነኝ። ከአባይ ጋር በአዲስ አበባ ቆይታ ነው የምንተዋወቀው። በጣም የማረከኝ ነገር ቢኖር ዲዛይኖቿ ናቸው። በጥራት የተሰራም ነው። ከምርቱ በስተጀርባ ያለው በኢትዮጵያ የተሰራ በአፍሪካ የተሰራ የሚለው ፍልስፍና እና ቋሚነት ያለው በመሆኑ በተለይ ሴቶችን በመደገፉ በጣም ይማርካል። ወደ 18 የሚጠጉ የእደ ጥበብ ባለሙያዎች በቋሚነት አሉ እና ደግሞ በተዘዋዋሪ መንገድ የሚያግዙን ብዙዎችም አሉ። ላለፉት አምስት ዓመታት ድንቅ ከሆኑ አፍሪካዊ ሴቶች ጋር ሰርቻለሁ። ሴቶችን ከሀዘኔታ ተነስተን መቅጠር አለብን ብዬ አላምንም። ከልቤ ሴቶች ለስራው ዋጋ ያለውን ነገር ያበረክታሉ ብዬ አምናለሁ። ምክንያቱም ሴቶች በሚያደርጓቸው ነገሮች ቁርጠኛ ናቸው፣ ታማኝ ናቸው። ኃላፊነትና ተነሳሽነት አላቸው። በቤታቸው ውስጥም ትልቅ ኃላፊነትን ይወስዳሉ። በዚህም ምክንያት ስራቸውን በቁም ነገር ነው የሚያዩት። ብዙ ጊዜ ከታዳጊ ሀገሮች በተለይም ከአፍሪካ የሚመጡ እቃዎች ላይ የተጣለ የተሳሳተ አመለካከት አለ። ጥራት ያላቸው ምርቶች ከአፍሪካ አይመጡም ተብሎ ይታሰባል። ይህንን ነው ልናሳይ የምንሞክረው። የኛም ምርት ይህንን ሲያዩ ሰዎች አመለካከታቸው ይቀየራል። ሰዎች መግዛት የሚወዳቸው የሚጠቀሙባቸው ጥራት ያላቸው ምርቶችን ማምረት እንችላለን።